ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ጥር 29 ቀን 2007 ዓ.ም ዓመተ ምህረት ነው። ሰለሞን ክፍል ያስተናግዳለሁ። ዳንኤል ብራውን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከዜናው ጋር አሉላ ከበደ ነኝ። የናይጄሪያው እስላማዊ ጽንፈኛ ቡድን ቦኮ ሀራም ሁለተኛው በሆነ ድንበር ተሻጋሪ ጥቃቱ በዛሬው ዕለት በአንዲት የኒጀር የድንበር ከተማ ላይ ጥቃት መሰንዘሩ ተዘገበ። ቡድኑ 50 ሺህ ሕዝብ የሚኖርባትን ሰሜናዊቱን የቦሶ ከተማ ማጥቃቱን ያስታወቁት የአካባቢው ነዋሪዎች አክለው እንዳመለከቱት የቦኮ ሀራም ታጣቂዎች ወደ ከተማይቱ ወይም ከተማይቱን በበረሩበት ወቅት የቦምብ ፍንዳታና የተኩስ ልውውጥ ተሰምቷል። የአሶሲኤትድ ፕሬስ ዜና ወኪል ነዋሪዎችን ዋቢ አድርጎ እንደዘገበው የጽንፈኛው ቡድን ሚሊሻዎች ለአንድ ሰዓት ያህል ከዘለቀውና ና ከወታደሮች ጋር ካካሄዱት ውጊያ በኋላ ከተማውን ለቀው ወጥተዋል። የጀርመንና የፈረንሳይ መሪዎች በዩክሬን ሀይሎችና በአፍቃሪ ሩሲያ ተገንጣይ አማጺያን መካከል በምስራቃዊ ዩክሬን እየተካሄደ ያለው ውጊያ አበቃ ዘንድ የታለመ አዲስ የሰላም እቅድ ይዘው ዛሬ አርብ ወደ ሞስኮ አቀኑ። የጀርመኗ ቻንስለር አንጌላ ሜርክልና የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ በትላንትናው እለት በኪየቭ በምዕራባውያን ከሚደገፉት የዩክሬኑ ፕሬዚዳንት ፔትሮ ፖሮሼንኮ ጋር ከተነጋገሩ በኋላ ነው በዛሬው እለት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ ያመሩት። ሚስ መርክል ከዛሬው የመሪዎቹ የሞስኮ ንግግር አስቀድሞ በሰጡት ቃል እርሳቸውና ሚስተር ኦላንድ የሚያቀርቡት ይህ አዲስ የሰላም እቅድ የአውሮፓ ሰላምን ለማስጠበቅ ነው ብለዋል። በዩክሬን እየሆነ ያለውን የደም መፋሰስ ለማስቆምም ሁለቱ መሪዎች የቻሉትን ሁሉ እንደሚያደርጉም ቻንስለሯ አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በብዙ ሺህ የተቆጠረ ሕዝብ ዛሬ በዮርዳኖሷ ዋና ከተማ አማን የጽንፈኛው እስላማዊ ቡድን አይስ አይስ ወይም አይስ አይ የተገደለውን የዮርዳኖስ የጦር ተዋጊ አውሮፕላን አብራሪ ለማክበር አደባባይ ወጥቷል። ሰልፈኞቹ በአማኑ የአል ሁሴኒ መስጊድ ካደረሱት የዛሬ የጁማ ጸሎት በኋላ ባካሄዱት በዚህ ሰላማዊ ሰልፍ በሀገራቸውን ባንዲራ እያው ለበለቡና የአክራሪውን ቡድን የሚያወግዙ መፈክሮች ሲያሰሙ ተስተውለዋል። ቡድኑ ባለፈው የታህሳስ ወር በያዘው የጦር ተዋጊ አውሮፕላን አብራሪው ሙታ አልካሴቤ ላይ የፈጸመውን አሰቃቂና ዘግናኝ ግድያ ለመበቀል ዮርዳኖስ በጽንፈኛው ቡድን ይዞታ ላይ የያዘችውን የአየር ድብደባ የበቀል እርምጃዋ የመጀመሪያ መሆኑንም አስታውቃለች። የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ ከእስላማዊ ጽንፈኛ ቡድን የሽብር እንቅስቃሴዎች እስከ ቻይና በዓለም መግነን የሚመለከቱ አሳሳቢ ርዕሶችን የሚዳስሰውን የውጭ ፖሊሲ እቅዳቸውን ለዩናይት ስቴትስ ፓርላማ ሊያቀርቡ መሰናዳታቸው ተገለጠ። አድማጮች የሰዓቱ ያለመሪዎች እነኙ ናቸው። ከምሽት ሶስት ሰዓት ላይ ከዝርዝር ዜና ጋር እንመለሳለን። መልካም ምሽት። ለዜናው እናመሰግናለን። ከምሽቱ ሶስት ሰዓት በሁለትና በሰላሳ አንድ ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳድርና የምርጫ ቦርድ ኃላፊዎች እያጉላሉን ነው ሲል ሮሮ አሰማ። እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቆዎች በስተዋል። ከሦስት ወረዳዎች በላይ ሰዎችን ማዋከብም ተከስቷል ይላል የተቃዋሚ ፓርቲው። የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም፣ እንዲያሟሉ የተጠየቁት መስፈርቶች ለገዢ ፓርቲም የተቀመጡ ናቸው ብለዋል። ዝርዝሩን ሄኖክ ሰማእግዜር ያቀርባል። በትግራይ ክልል በስፋት የሚንቀሳቀሰው አረና ትግራይ ፓርቲ በግንቦት 2007ቱ ምርጫ ገዢውን ኢህአዲግ ፓርቲን የሚፎካከር አይነተኛ የተቃውሞ ንቅናቄ ነው። በእርግጥ አረና ትግራይ የህዝብ ተወካዮች ምክር ቤት መቀመጫ ኖሮት አያውቅም። ከአምስት ዓመታት በፊት በተካሄደው ምርጫ ግን የሞት ሽረት ግብግብ የተገጠመባቸው የምርጫ ጣቢያዎች ነበሩ። በሰሜን ኢትዮጵያ የምትገኘው የትግራይ ክልል በ1960ዎቹ መጨረሻ የተጀመረው የህዝባዊ ወያነ ሀርነት ትግራይ ህወሃት የትጥቅ ትግልን የመሩና በፖለቲካ ልዩነት ሳቢያ በተቃውሞ ጎራ የተሰለፉ የክልሏ ተወላጅ ታጋዮችና ፖለቲከኞች የተጋጠሙበት ምርጫ ነበር፣ የዛሬ አምስት ዓመት የተካሄደው። የቀድሞ የህወሀት አባል ወይዘሪ ታረጋሽ አዳነ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በአድዋ ምርጫ ጣቢያ ገጠሙ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም በሙስና ታስረው ከቆዩ በኋላ ከእስር መልስ መድረክ የተቃዋሚ ፓርቲን ተቀላቀሉና በትውልድ ስፍራቸው ተንቤን አቢ አዲ ተወዳደሩ። የቀድሞ የትግራይ ክልል ፕሬዚዳንት አቶ ገብሩ አስራት ደግሞ በመቀለ ከተማ ለፉክክር ቀረቡ። ሆኖም በዚህ ምርጫ ገዡ ፓርቲ ኢህአዴግ በትግራይ ክልል ብቻ ሳይሆን በመላ ሀገሪቱ አንድ የተቃውሞና አንድ ገለልተኛ ግን በፖሊሲው የሚስማሙ የህዝብ ተወካይ ሲመረጡ ከ547 መቀመጫዎች 545ቱን በመውሰድ መንግሥት መሠረተ። በዚህ ዓመት ግንቦት ወር የሚካሄደው ምርጫ ድባቡ ጭር ያለ ነው። አቶ ስዬ አብርሃም በትግራይ ለውድድር አልቀረቡም። አቶ ገብሩና ሌሎችም የሌሉበት ምርጫ ነው። ሆኖም አረና በፉክክሩ ይቀጥላል። የወቅቱ የአረና ትግራይ ሊቀመንበር አቶ ብርሃኑ በርኸ ለቪኦኤ ሲናገሩ የምርጫ ፉክክሩ በገዢው ፓርቲና የክልሉ ምርጫ ቦርድ ስራ አስፈጻሚዎች ትብብር እየተጨናገፈ ነው ብለዋል። እንዴት? አላማጣ የምርጫ ክልል ሁለት ወረዳሪዎች ተቃዋሚዎች በመሆናቸው ሕጋዊ ባልሆነ ጫና የነዋሪነት መታወቂያ ሳይሰጣቸው ቆይቶ ነበረ። አሁን ለምዝገባ ሲቀሩ ደግሞ መታወቂያ ከሌላቸው አይመዘገቡም ብለው የተከለከላሉ። ግን እዛ በአላማጣ ወረዳ ባላ በሚባል ልዩ አካባቢና ሀዲሽ ቅንሌ በሚባል አካባቢ ተወልደው ያደጉ ናቸው። ተወዳዳሪዎቹ ኑራቸውም እዛው በወረዳው ነው። ስለዚህ የዜግነት መብት በመታወቂያ መገደብ ህገ መንግስታዊ አይደለም። ለመታወቂያው ያለመኖርም ተጠያቂው እንግዲህ አስተዳደሩ እንጂ ሌላ አይደለም። በታህታይ ማጨው የሚባል ማዕከላዊ ዞን ደግሞ ለማስመዝገብ የሄደ ተወካይ እየታሰረ አለ። ለብዙዎቹ ደግሞ በአካል ካልመጡ ፓርቲው ተወዳዳሪዎች ናቸው ብሎ የሚያስመዘግብ ወካይ አድርጎ ያለ እነሱ በአካል ካልተገኙ ተገኝተውም በግላቸው ሌላ ማመልከቻ በራሳችን ፍላጎት ነው የምንወዳደረው ብለው በጽሁፍ በማመልከቻ እንዲያረጋግጡ ይገደዳሉ። እንደዛ ሲያደርጉ ደግሞ ማህተም የሌለበት ደግሞ ይባላሉ። እንግዲህ የግለሰብ ማመልከቻ ማህተም አይጠይቅም። ይሄ በሽሬ በሰሜናዊ ምዕራብ ዞን ሽሬ እየተባለ በሚታወቀው አካባቢ ያጋጠመን ነው። በሌሎችም ያጋጥማል። ለምሳሌ በብዛት መታወቂያ አሁን እሱ የሚኖረው አዲስ አበባ ነው። አሁን ያለው በፈተና ነው፣ ግን ራሱ መጥቶ ፍላጎቴ ነው የተወዳደርኩት ብሎ ማመልከቻ ካልጻፈ ፓርቲው ለመወዳደር ፍላጎቴ ያላቸው መሆኑን አውቆ በኃላፊነት እያስመዘገበ ያለ ሌላ እንደ ግል ተወዳዳሪ በግሉ እንዲያመለክት ይገደታል። በመቀሌም እንደዚሁ ማመልከቻው ለሚመለከተው ነው የሚለው ይለው በስንት መከራ ነው ትናንትና ወደ ማታ የተመዘገበው እና በሁሉም ቦታ አንደኛ መታወቂያ ካልመጣ ማታወቂያ ፎቶኮፒ ከተቀረበ ደግሞ ኦሪጂናሉ ካልመጣ እሱ ከመጣ ደግሞ ሰው ካልመጣ እየተባለ አላማው እንግዲህ ተወዳዳሪዎችን ጫና ለማሳደርና ስጋት እንዲያድራቸውና ከምርጫው እንዲያጎል ለማድረግ ነው። ባላማ ጣ የነገሩ እኮ አቶ መረሻ የተባለ በሃይማኖት መሪዎች ሳይቀር ከምዝገባው እንዲያፈገፍግ የተለያየ ጫና ነው የተደረገበት። ገና ሳይመዘገብ መታወቂያ የለህም አትመዝገም እየተባለ ግን ጠቅላላ ወደ ምርጫው መግባት ያለብን እየተባለ ደግሞ በተለያዩ የሃይማኖት መሪዎች ሳይቀር ብዙ ጫና ደርሰዋል። እንግዲህ ጫናው እየደረሰ ያለው ከምርጫ ቦርድ ነው ወይስ ከአካባቢው ባለስልጣናት ነው? በአጠቃላይ ደግሞ የምርጫ አስፈጻሚዎች እና በየወረዳው እና በየቀበሌው እንደዚሁም በክልሉ ያሉ የምርጫ ቦርድ አሰራር ምን ይመስላል? ሰንሰለቱ እየተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው መስታወቂያ የለ ማትመዝገብ የሚለው ምርጫ ቦርድ ነው። መጠቀል ፈረምክ የሚለው ምርጫ ቦርድ ነው። ይሄ ደግሞ እንግዲህ በትግራይ ውድድሩ በገዢው ፓርቲ እና በአረና ነው። ያ ሲሆን ደግሞ ምርጫ ቦርድ በተለያየ ምክንያት ተወዳዳሪዎችን እንደዚህ በጫና የሚያሳድር ከሆነ ዞሮ ዞሮ የገዢውጋ ፓርቲ የሚወዳደሩትን ተወዳዳሪዎች ወደኋላ ኋላ እንዲያፈግፉ ለማድረግ ነው። ይህንን ሁኔታ ለምርጫ ቦርድ ወይ ደግሞ ለአካባቢው ለክልሉ ባለስልጣናት አስረድታቸዋል? የተሰጣችሁ ምላሽስ ምን ይመስላል? አስረድተናል። አሁን የመቀሌ በስንት መከራ እስከ አዲስ አበባ ተደዋውሎ ወደ ማታ የተፈታለ፣ የሌሎች ግን ገና ያልተፈታም። የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ስዕል ያላስቀመጠ ነው ይላሉ። በተለይ የምርጫ ፈጻጸም ደንብና ስርዓት ዙሪያ ሕጉ ለሁሉም እኩል መሆኑን ለትግርኛ ዝግጅት ክፍላችን አብራርተዋል። አዳ አዳ ነገራት ህማሉ ዝግባውም ነገራት ሁሉ ይናን ገዛ አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉን ጠይቃቸዋለን ይህ ደግሞ ለአረና ትግራይ ብቻ ሳይሆን ለገዢው ፓርቲም ቢሆን እንዲያሟሉ ጠይቀናል። ምክንያቱም ሁሉም ለሕግ ተገዥ መሆን ስለሚኖርባቸው መስፈርቱን አሟልተው ከመጡ እኛ ልንመዘግባቸው ዝግጁ ነን። በአካል ለመገኘት የማይችሉ ከሆነም በወኪሎቻቸው እንዲመዘገቡ እናደርጋለን። እውነት ነው፣ የተወሰነ ችግር ሊከሰት ይችላል። እኛም ለሚያቀርቡልን ጥያቄ እኮ መፍትሔ በማፈላለግ ላይ እንገኛለን። ለምንድን ነው እውነቱን የማይገልጹት? እውነቱን ያቅርቡ፣ እኛም እውነቱን እንናገራለን። ሌላ መንገድ የለም። ተባብረን ነው መስራት ያለብን። በኢትዮጵያ በየአምስት ዓመቱ የሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ ላይ አብላጫ ድምፅ ያገኘው ፓርቲ መንግስት መስርቶ ሀገሪቱን ያስተዳድራል። ወደ ሁለተኛው ቅንብር እንሸጋግራለን እንሽጋግራለን የካቲት ወር ጥቁር አሜሪካውያን ለነጻነትና ለፍትሕ ያደረጉት ትግል የሚታሰብበት ነው። በዚህ ወር ታዲያ ለዚህ ትግል አስተዋጽኦ ያበረከቱ አፍሪካ አሜሪካውያን ስራና ትግል የሚታሰብበት፣ አርአያነታቸውም የሚዘከርበት ወቅት ነው። የሲቪል መብቶች እንቅስቃሴን ከመሩት አሜሪካውያን በግንባር ቀደምነት የሚጠቀሱት ሮዛ ፓርክስ ናቸው። ዘገባው የሳሌም ሰለሞን ነው። ትዝታ በላቸው ታቀርበዋለች። እንደ አውሮፓ አቆጣጠር በ1948 ዓ ም በሞንትጎሞሪ የአለባማ የሕዝብ ማመላለሻ አውቶብስ ጥቁሮች ሲሳፈሩ ከአውቶቡሱ በስተኋላ እንዲሆኑ ወንበር ለነጮች ቅድሚያ እንዲሰጡ የሚያስገድዱ አሰራሮችን አንዲት ጥቁር አሜሪካዊት አሻፈረኛሉ። ሮዛ ፓርክስ በዚሁ ታሪካዊ እምቢታቸው የሲቪል መብቶች እንቅስቃሴ አይነተኛ ተምሳሌት ሆኑ። በዛሬው ዘገባ ከዚህ ታሪካዊ እምቢታቸው ባሻገር የሮዛ ፓርክ አስተዳደግ በርካታ ውጣ ውረዶች የሞላባቸው የትግል ታሪካቸውም አስቀድሞ የጀመረ እንደነበር በዚህ ሳምንት ለሕዝብ ይፋ የሆኑ መረጃዎች ያሳያሉ። በዋሽንግተን ዲሲ የሚገኘው የኮንግረስ ቤተ መጻሕፍት በትናንትናው ዕለት ይፋ የሆኑ መዛግብት እንደሚያሳዩት ሮዛ ፓርክስ ሮዛ ፓርክስ ከልጅነት እስከ እውቀት የኖሩት በዘር መድሎ ሰቆቃና ሁከት መሆኑን ነው። በእጃቸው የጻፏቸው ደብዳቤዎች ማስታወሻዎችና ማህደሮች በፍትህ መጓደል ቁጣ የተሞሉ ናቸው። የሮዛ ፓርክስ መቶ ሁለተኛ አመት የልደት በዓል በትላንትና እለት ታስቦ ሲውል ይፋ የሆኑት ሰነዶች እንደሚያሳዩት እኚህ አሜሪካዊት የጥቁር መብት ታጋይ ከዚህ በፊት ከምናውቃቸው ታሪካዊ ገለጻዎች በተጨማሪ የግል ህይወታቸውን፣ ስሜታቸውን፣ ትግላቸውንና ቁጣቸውን ያካተቱ ናቸው። ኤድሪያን ካነን በኮንግረሱ ቤተ መጻሕፍት የአፍሪካ አሜሪካውያን ታሪክ ምሁር ናቸው። ለሕዝብ ይፋ የሆኑት ሰነዶችና ደብዳቤዎች የሮዛ ፓርክስን ሶስት አብይ ገጽታዎች የሚያሳዩ ናቸው ይላሉ። ከማኅበረተሰብ ምን እንደሚጠበቅባቸውና የሕዝብ መሪ መሆናቸውን ጠንቅቀው ያውቃሉ። ሁላችንም ማንነታችንን ማሳወቅ እንደምንፈልግ ሁሉ ራሳቸውም ስለዚህ ጉዳይ ከራሳቸው ጋር ይታገላሉ። የታሪክ ማህደሮቹ ሰባት ሺ አምስት መቶ ጽሑፎችን ሁለት ሺ አምስት መቶ ፎቶግራፎችን ያካትታሉ። የታላቋን እንስት አሜሪካዊት የቀድሞ ሕይወት የሚያስቃኙና የተለየ ገጽታ የሚሰጡ ይሆናሉ በሚል እሳቤ ነው ለሕዝብ ይፋ የሆኑት። ሮዛ ፓርክስ በዘጠና ሁለት አመታቸው የዛሬ አስር አመት እስካረፉ ድረስ ብዙ ደብዳቤዎችን ጽፈዋል። ካድናቂዎቻቸው ደግሞ በአጸፋው እጅግ ብዙ ደብዳቤዎችን ተቀብለዋል። ከነዚህ ትውስታዎች መካከል ሮዛ ፓርክስ በልጅነታቸው ወንድ አያታቸው ጠመንጃ ይዘው ግቢውን ሲጠባበቁ ይተርካሉ። በጥቁር ህዝብ ጥላቻ ልባቸው አብጦ ነጭ ኮፍያቸው ሰማይ የጠቀሰው የኩ ክላክስ ክላን የኬኬኬ አባላት በዚህ የሁከት ዘመን ጥቁሮችን በመስቀል ላይ ሰቅለው በእሳት ያቃጥሉ ነበር። የሮዛ ፓርክስ አያት ግቢያቸውን አጥብቀው አጥረው ቤተሰባቸውን ሲጠብቁ አጠር መጠን ያለች ትንሽ ልጅ ያው በወቅቱ ላንቱታ ያልበቃች አብራቸው ትቀመጥ ነበር። ትንሿ ሮዛ ፓርክስ ከአያቷ ጋር ነቅታ ቤተሰቧን ከኬኬኬ በንቃት ትጠብቅ ነበር። ታዳጊዋ ሮዛ ፓርክስ ባንዱ ደብዳቤያቸው ቤተሰባቸውንና እሳቸውን ሊያጠቃ የሚመጣውን ፈጣሪ ድብን ያርገው እያሉ ያስቡ እንደነበር ጽፈዋል። ብዙውን ጊዜም ጂም ክሮ የሚባለውን አስተዳደር አጥብቀው ይጠሉ ነበር። በኮንግረሱ ቤተ መጻሕፍት የሮዛ ፓርክስን ታሪካዊ ማህደር ያሰናዱት ማርሲያ ባትል እንዲህ ይላሉ። ሴትዮዋን በተመለከተ በዚያ በአንድ ክስተት ላይ አተኩረን ቀርተናል። እነሆ እዚህ የደብዳቤዎቻቸውን ስብስብ እንደምናየው ከዚያ ከአንድ ክስተት በላይ ነው ስራቸው። ቀደም ብለው በልጅነትም ነው ትግሉን የጀመሩት። አሜሪካ አሁን የተለየ ገጽታ አላት። የመጀመሪያውን ጥቁር አሜሪካዊ ፕሬዝዳንት መርጣለች። ጥቁር ህዝቦች በርካታ የሲቪል መብቶቻቸው ተከብረውላቸዋል። እውነቱ ግን አሁንም በተለይ በምጣኔ ሀብት በፍትህና እኩልነት ተጠቃሚነት መረጋገጥ ዙሪያ ብዙ ስራዎች ይጠብቋቸዋል። በመጨረሻም አድማጮች፣ ባህልና ማህበረሰብ በአሉላ ከበደ። አስራ ሁለት ሆነን አንድ ሴት ወደን እሷ ትስቃለች እኛ ተጨንቀን ሲል እሷ ቀበል አረገች። ከማሽላው ቆንደል፣ ከጤፉ ጎራዴ ረ ለማንኛው ታደላለ ሆዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ጎራዴ የሚባል ደግሞ የጤፍ አይነትም ምርጥ አለና ከዛ ጋር ስታነጻጽረው ነው። የባህል የወጉን ደርዝ፣ የስነ ቃሉን ክምችት፣ የስነ ግጥም ለዛ የሚታይበት ነው እንግዳችን መምህር ካሳይ ገብረ እግዚአብሔር የሚያጫውቱን። ታዲያ በዚህ ውይይት በዚህ ፕሮግራም ላይ የራዲዮ መጽሔቱ ንጉሴ አክሊሉም አብሮኝ ነበር። ይበልጡን ታዲያ በሁዱብ ዝግጅት ነው የምናገኘው። አሁን ወደ አቶ ካሳይ ጥምቀት፣ በመሰረቱ ያው ሃይማኖታዊ ነው። ግን ከዛ ጎን እን ጎን ለጎን ደግሞ ባህላዊ እንትን አለው። የዛሬውን አላውቅም እንጂ በሀገራችን በጥንቱ በከተራ ዕለት ታቦት አጅበው ነው የሚወርዱት። ከዛ ያው ወንዙ ላይ ሲያድሩም ቅዳሴ ስለሚኖር ማታ ዘፈን አይፈቀድም። ታቦቱ ከተመለሰ ከገባ በኋላ ነው እንግዲህ ያንን አስገብተው ወጣቶቹ በህብረት ሆነው በቡድን በቡድን መግፈን የሚጀምሩት በየቦታው በአጠቃላይ በኢትዮጵያ ቋንቋው ይለያዩ እንጂ ተመሳሳይ ይዘት ነው ያለው፣ የወጣቶች የፍቅር ዘፈን ነው። ጥምቀት እንግዲህ ገበሬው በአንጻራዊ መልኩ ስራውን ጨርሶ አረፍ የሚልበት ስለሆነ አዲስ ልብስ የሚለበስበት ማሩም ፍየሉም ተሽጦ ያው የሚገዛበት ስለሆነ ላይታጩ ካሉም ያኔ ልብስ የወንድ ክፍል የሚልክበት ስለሆነ ልጃገረዶችም ይለብሳሉ፣ ወንድም ያለውን አዳዲስ ልብስ ይለብሳል። ስለዚህ በዛን ጊዜ አእምሮ ተውበው ነው የሚወጡትና እኔ የሚማርከኝ የዚያ የፍቅር ምልልሳቸው ሶስት አይነት ነው። አንደኛ በቡድን ሆነው ወንድና ሴት የሚመላለሱት አለ። ሌላው ወንዱ ለብቻው፣ ሴቱ ለብቻው። ስድብም አለ ከመልክ ጋር ከቁመና ጋር በተያያዘ የሚደረጉ ነገሮች አሉ። ስድቦች ይባሉ እንደው ዘለፋ ሳይሆን በጨዋታ መልክ ነው። በዚህ በጨዋታው ለዛ ሸንቆጥ የሚያደርጉ ንግግሮችን ጨምሮ የፍቅር አገላለጾቹ በሶስት ይከፈላሉ ብለውን ነበር። እስኪ ያጫወቱ እንግዲህ በፍቅሩ በምልልሱ ሊጀምር መሰለኝ። የተወሰኑትን ለምሳሌ ወንድና ሴት ሆነው አንድ ላይ ሆነው ይጨፍራሉና፣ ለምሳሌ አንዳንድ ጊዜ አንዷ ብዙ ወጣቶች ይወደዋታል እንደ አጋጣሚ ሆኖ አስራ ሁለት ሆነን አንዲት ሴት ወደን እሷ ትስቃለች እኛ ተጨንቀን ሲል፣ እሷ ቀበል አረገች። ከማሽላው ቆንደል ከጤፉ ጎራዴ፣ እረ ለማንኛው ታደላለ ሆዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ጎራዴ የሚባል ደግሞ የጤፍ አይነትም ምርጥ አለና ከዛ ጋር ስታነጻጽረው ነው። በሌላ በኩል በቆንዳላሽ አምላክ፣ በአንዲቱ ዘለላ ሺህ ወጋኝ ብለሽ ቅሪ ወደኋላ ሲላት ሸወጋኝ ብዬ ብቀር ወደ ኋላ። የዛሬ ዘመን ሰው ያደርገዋል ሌላ። ያስክላ መፋቂያ ይላል፣ ጠጊ ጠጊ እንዴት ነሽ በሉልኝ። ያችን ጠይም ልጅ ይላል እሱ እያያት እኮ ነው እንዴት እንዴት ነሽ እንዴት ነሽ ብሎ የሚለው እርሱን ባለጤና ማን ያደረገው። ወዲያው ነው የሚመላለሱት እንደዚህ እያሉ። የተውረገረገው እንደ ሀረግ ቁመቷ ገና መቃኘ ነው አልተሰራም ቤቷ። ይላል እሱ የአገረ ልጅ መጣ እንደ ሀረግ ተመዞ ያልተመጠመጠ ሎሚ ከንፈር ይዞ እንደዚህ አይነት መልስለት አለሽ። አዳራሹ ቤት ጠንበለን ማገሩ ዘወር ብለህ ግባ ይጨነቅ መንደሩ። እኔ ያስጨንቀዋል የመንደሩ ሰው የመጣውን እዳ እኔ ላነሳው ሲመልስ ማለት ነው። እንግዲህ አሁን ለምሳሌ አንዷ ጠይም ወዳ ቢላት ወይ ይከዳትና ኧረ ጠይም ጠይም ጠይም አትውደዱ፣ ጠይም ወድጄ ነው የጠፋኝ መንገዱ። ሌላ ደግሞ እንግዲህ ጠይም ወዳጅ ያላት ያልቦካ እንጀራና ጠይም ሰው አንድ ነው ላይን አይመስልም እንጂ ሲበሉት ጤና ነው። ወዲያው የሚመላለሱት አለ እዛ ጠይም ወደው ወደ ቀይ ሲመለሱ እንግዲህ ጠይም የነበረ ወዳጇ ቀይ ስትወድ አዙሮ ይጥላል። ጠጅ እንደቀመሱ ስትል ሌላዋ ደግሞ ለቅላት፣ ለቅላት በርበሬም ይቀላል፣ ያለ ጥቁር አዝሙድ መቼ ይጣፍጣል። እንደዚህ አይነቱ ውብ የሆኑ ግጥሞች አለዋቸው። ይህም የሚመላለሱት አ እንዴት ነህ፣ እንዴት ነሽ፣ አንባባሉም ወይ ተጣልተው የነበሩ ነው ሰው ካባቱ ገዳይ ይታረቅ የለም ወይ? ስትለው አምና ብጠይቅሽ ልጅ ነው ብለሽኛል፣ ዘንድሮ በተለያየ አርጅተሽብኛል አላት ይባላል። ጥምቀት ማለት ነው፣ በፍቅር ጊዜ አንድ ላይ ሲመላለሱ ነው። እንዲህ ቅድም ስድብ ያልኩት ከመልክ ጋራ፣ ወይም ደግሞ አንዳንድ ጊዜ እንደዚህ የሚሰዳደቡ ነገር አላቸው። ለምሳሌ አረጀሽ መሰለኝ፣ ውቃቤ ራቀሺ ከእንጀራ በቀር ሰው አይናፍቅሽ ይሄ በወንድ በኩል ያለ ነው። አንዳንድ ጊዜ ደግሞ ከሴቶች የሰማሁት ምንድን ነው፣ ሲጨፍሩ ይጠቃቀሳሉ፣ ምልክት ስትወደው አንዱን ይሄ ከሎሚ መወራወር በተጨማሪ በአይናቸው እዛ የሚጠቃቀሱት ወይም የሚገላለጹት አለ እና አንዱ አልሰማ ሲላት ቢነግሩት፣ አይሰማ ቢጠቅሱት፣ አይ ይህማ ደንቆሮ በጉ አይደለም ወይ አለችው ይባላል። እንግዲህ በተለይ ሴቶች ገሮም የጥምቀት በዓል የወጣቶች የፍቅር መታያ ጊዜነቱን ተከትሎ የሚባሉት ስነ ቃላት እንግዲህ ጊዜ እያለፈ በመሄዱ በሚነገሩ ብቻ ናቸውና በጽሁፍ የተቀመጡበት በአሁን ያን ባህል መመርመር በሚፈልግ አንድ ወጣት መማር መቅሰም የሚፈልግ ሰው ሊያገኝ የሚችልበት ቦታ እና ጊዜ አለ? ኧረ የለም የለም ብዙ ቦታ እንደዚህ አይነት የለም። እንዲሁ የተቆራረጡ በመጽሄት፣ በጋዜጣ የሚወጡ ውሱን ነገሮች ነው ያሉት ያውም የተወሰነ የአንድ አካባቢ አንዱ የሚያውቀውን አካባቢ አንዱ የአንድ የሚያውቀውን ያውም የተበጣጠሰ ስለሆነ በተለያየ ዘመን የተጻፉ በየጋዜጦች በየመጽሔቶቹ ይኖራሉ። ግን እንዲሁ ጠቅለል ብለው በመጽሐፍ መልክ የተጻፉ አላጋጠመኝም። የለም። በጣም በጣም ይቀራል። ምናልባት አሁን በየክልሉ የባህል ቢሮዎች ይህን ያዘጋጁ እንደሆነ የራሳቸውን አላውቅም፣ ግን እኔ በእኔ ባደረግኩት በየቦታው ስዞር እኔ ከገበሬዎቹ ከራሳቸው ነው ምንጩ ነው የምቀዳው። በተረፈ ከጽሁፍ አላገኘሁም። እኔ በአቅሜ ይህን ሳጠራቅም አጠራቅማለሁ የሁሉም ዓመት በዓላት ጊዜ ያሉትን ግጥሞች ባለፉት አስር ዓመታት ሳጠራቅም ቆይቻለሁ። ግን እንደዛ አይነት የተጻፈ ነገር አላጋጠም። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳን መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ዳንኤል ብራውን ነው። መልካም ምሽት።